ውይይት መድረክ አርባዎቻችን የዛሬው የውይይት መድረክ አጀንዳችን የኢትዮጵያን ወቅታዊ ጉዳዮችና የ2013 ሀገር አቀፍ ምርጫ ሂደትና ፋይዳዎችን የሚመለከት ነው። የውይይቱ ተሳታፊዎች ዶክተር ተበጀ ሞላ በዲከን ዩኒቨርሲቲ የትምህርት ፖሊሲና የማህበራዊ ፍትህ ተመራማሪ ዶክተር ላይችሉ ባንቴ በደቡብ አውስትሬሊያ ዩኒቨርስቲ የመድኃኒት ግኝትና ቅመማ ጥናት ተመራማሪ፣ ሀይሌ አረፋይኔ በሳውዘርን ክሮስ ዩኒቨርስቲ የክርሰ ምድር ውሃና ማዕድን የሶስተኛ ዲግሪ ተማሪና ጋዜጠኛ መሐመድ አባዋጅ ናቸው። ጋዜጠኛ መሐመድ፣ አሁን ተከስቷል ለተባሉት ችግሮች በእርሷ አተያይ ምን መደረግ አለበት? በህዝብ በኩል በመንግስት በኩል በዲያስፖራ ማህበረሰብም ሆነ በተቃዋሚ ድርጅቶች በኩል እንግዲህ ኢትዮጵያን ሁሉም ከራሱ አንድ ነው፣ አነላይዝ እያደረጋለው። ለምሳሌ አንድ በጣም እጅጉን የሚያሳዝን ነገር በትግራይ በተከሰተው ችግር እኔ በጣም አዝኛለሁ። ትግራዮች ዛሬም የኢትዮጵያ አካላት ናቸው። ኢትዮጵያ ማለት የአንድ ብሄር ብቻ አይደለም። የሰማንያ አምስት ብሄር ብሄረሰቦች ሀገር ነው። ሰላምን ለማስከበር ተብሎ በተፈጠረ ችግር የኤርትራም ጦር ተጋብዘው ሌሎችም ሰዎች እጅ አለበት እና ሰላምን ለማስከበር ተብሎ ትግራይ ላይ በተከሰተው ቀውስ የብዙ ሰዎች ሕይወት መጥፋትን ተከትለው ብዙዎች ደግሞ ለረሃብና እና ለተለያዩ ችግሮች ተጋልጧሉ። ይህንን መንግስት በፍጥነት እልባት መስጠት አለበት። በስ መስጠት ሌላው ነገር እኔ የኢትዮጵያ መሰረታዊ ችግሯ ምንድን ነው? ከስልጣን የተለቀቀው አካልና ስልጣንን ደግሞ እፈናጠጣለው ብሎ የምለፋ ኦነግ ሸኔ ብሎ ራሱን የምጠራ ጉሩፕ አለ። የአንድን አካባቢ ብሔር ብቻ ነፃ አወጣለው ብሎ በየቀኑ ብሔርን ያተኮረ ጥቃት የሚያደርስ በቤኒሻንጉልና ወለጋ አካባቢ ማለት ነው። እና ሌላው አካል ደግሞ የአህዳዊ ስርዓትን ለመመለስ የምታገል ራሱን ያቋቋመ አካል አለ። ቅድም አንዱ ወንድሜ እንደጠቀሰው ማለት ነው። ሌላው ደግሞ ብልጽግና ብሎ ራሱን የምጠራ አለ። ኢትዮጵያን አንድ ያረጋለው ዲሞክራሲ ያመጣለ ብሎ የምለፋ ማለት ነው። የኢትዮጵያ ችግር የሚፈታው በምርጫ አይደለም። እንደን ይሄ ምርጫ ማምጣቱ የኢትዮጵያን ችግር ይፈታል ብዬ አልገምትም። የኢትዮጵያ ችግር የሚፈተው ከስር መሰረቱ እያንዳንዱ ብሔር ብሔረሰብ ቁጭ ብሎ ተወያይተው በችግሮቻችን ላይ ያጠፋው ጥፋተኛ ሆኖ በአግባብ ማለት ነው ተጠይቀው ተፈርደው የሀገር ሽማግሌዎች፣ የሃይማኖት ባለቤቶች አንድ ላይ መቶ ዲስከስ ካደረጉ ብቻ እንጂ በምርጫ ብቻ የምፈታ ነገር አይደለም የኢትዮጵያ ችግር። ስለዚህ ኢትዮጵያ ውስጥ መርዝ ተረጅተዋል፣ ብሔርን ያተኮረ ጥላቻ ተረጅተዋል። አንዱ ብሔር ከአንዱ ብሔር ጋር ወደፊት በአይነ ቁራኛ ነው ሊኖር የሚችለው ይሄ ችግር አንድነት ካልተፈጠረና ካልተወያየን በስተቀር ማለት ነው። ሌላው ደግሞ የናሽናል ኢንትረስት የሚባል አለ። እነዚህ አሜሪካኖች በአባይ ግድብ ተከትለው እኔ አሁን መስር ነበርኩ ለረጅም ጊዜ ጅብት ነበርኩም እኔ እዛ ጅብ እያለው በኢትዮጵያዊነቴ ችግር ስደርስብኝ ነበር። በጅብሻ ነው እናንተ አባይ ልትገድቡ ነው፣ አባይ ከተገደበ ደግሞ የጅብሻን ኑረው ይቃወሳል በማለት ኢትዮጵያዎችን ማጥቃት ጀምሮ ነበር። ሁለት ሺህ አስራ ሦስት እኔ ዛ ሰልፎን ሳካሄድ ነበረው ማለት ነው። ጅብ የአሜሪካን ላይ ስለሆነች ጅብ አሜሪካን እሷን ለመደገፍ ኢትዮጵያ ላይ የምታደርገው ጫና ማዕቀብ እስከመጣል ድረስ ማለት ነው በኢትዮጵያ በኩልም ደግሞ በኢትዮጵያ ፎሬን ፖሊሲ በኩል የዌስተርን ሰዎችን የመያዝ ከአሜሪካኖች ጋር ያለን ሪሌሽንሽፕ በጣም እየቀነሰ ነው። ይሄ ልፈጠር የተቻለበት ዋነኛው በኢትዮጵያ የምኖሩ ዲያስፖራ የኢትዮጵያ መንግስት፣ የሚቃወሙ ሰዎች በተለያየ ጊዜ በሚያረጉት ሎቢ ያ ሎቢው አክሰፕት ተደርገው የአሜሪካን መንግስት ኢትዮጵያ ላይ ጫና እስከሚያደርግ ድረስ ማለት ነው። እና የኢትዮጵያ መንግስት ሀገርን ለመታደግ ራሱን ሪላክስ አድርገው ከአሜሪካ ጋር ኔጎሼት አድርገው አገሪቷም የኢኮኖሚ ቀውስም እንዳይመጣ በዲስከሽን መፈታት አለበት። ሁለተኛ ነገር ምርጫ ይካሄድ ከተባለ ፍትሐዊ ምርጫ መካሄድ አለበት። ሁሉም አካል ተሳትፈው ከትግራይም እኔ ትግራይን ወክላለሁ የምል ተሳታፊ መጥተው ዲስከስ ተደርጎ ነው ምርጫ መካሄድ አለበት። እኔ እንደዛ ነው የማስበው። ሌላው ደግሞ በህዝብ መሀል ውስጥ የሆነ አንድነትን የሚያመጣ ስፕሪት መሆን አለበት። ለምሳሌ እኔ የኢትዮጵያ ችግር እኔ የምፈልገው ፓርቲ ካሸነፈ ነው ብቻ ብዬ የማስብ ከሆነ የትግራይም፣ የአማራውም፣ የኦሮሞም አይ የኔ ፓርቲ ብቻ ካሸነፈ ነው ኢትዮጵያ ልታድግ የምትችለው ብሎ የሚያስብ ከሆነ በእንደዚህ አይነት ነገር ለውጥ ልመጣ ይችላል። ለውጥ መምታት የምችለው የኢትዮጵያ ብሔር ብሔረሰቦች አንድ ላይ መጥቶ ተሰባስበን ለጠፋው ጥፋት ይቅርታ ተጠያይቀን በወንጀልም በወንጀላም በፍርድ ቤት የምወሰን ከሆነ ፍርድ ቤት መቅረብ ያለበት መታሰር ያለበትም ምንደ የወንጀሉ በፍትሐዊ ነገር ታስረው ያኔ ስጣራ ነው ኢትዮጵያ እንደ አገር መቀጠል የምትችለው በሌላ በኩል ደግሞ እኔ እንደ ኢትዮጵያዊነቴ አሁን ኢትዮጵያ ላይ አሜሪካን እያደረገች ያለው ጫና በጣም ይሰማኛል። ያለንን ችግር ስተን ሀገራችንን እንታደግ ነው የሚለው ሀይሌ፣ ትግራይ ውስጥ ያሉትን ችግሮች ሙሉ በሙሉ መክላት ቢያስቸግር እንኳን ለመቅረፍ ምን መደረግ አለበት? በዘላቂ ሁኔታስ ምን አይነት መፍትሄ ነው ማግኘት የሚቻለው? የመፍትሄውስ አካል እነማን ናቸው መሆን የሚገባቸው? ይላሉ። ጥሩ አመሰግናለሁ። ሳሶች ትግራይ ላይ እየተከሰተ ያለው ለእኛ ለተጋሩ ብቻ ሳይሆን ማንም የሰው ፍጡር ነኝ የሚል ሁሉ ሊያወግዘው የሚገባው ነገር ነበረ። ትግራይ ላይ ያለው ቅድምም በተወሰነ መልኩ ለማንሳት ሞክር ያለው ብዙ ሀይላት ናቸው። ትግራይ ውስጥ ገብተው ህዝብን እያበሳበሱ ያሉት የአማራ ሀይል እንደ አማራ ገብተናል ብሎ በራሳቸው ባመኑበት የሀገር መከላከያ ሰራዊት፣ የፌዴራል ፖሊስ፣ የባዕድ ሀገርም የኤርትራ በሙሉ ሀይሉ፣ ሶማሊያም፣ የአረብ ኤሚሬት ድሮኖችም እነዚህ ገብተው ቅድም እንዳልኩት ሕፃናት አካለ ስንኩል የሚሆንበት ህዝብ እንደ ህዝብ የማጥፋት ዘመቻ እየተካሄደበት ባለው ሁኔታ ነው ያለ ነው ብያለሁ። ከአምስት ሚሊዮን በላይ ህዝብ ሂዩማኒታሪያን ኤይዲ ያስፈልገዋል። መቶ ፐርሰንት የትግራይ ህዝብ ፉድ ኤይዲ ያስፈልገዋል። አርሶ እንዳይበላም ሞፈርና ቀንበር እያቃጠሉ ነው ብዬ ነው የገለጽኩት። በሴቶችም ላይ እየደረሱ ያሉት ከሀያ ሦስት በላይ ሰዎች በዓለም ላይ ታይቶ በማይታወቅ ሴቶቻችን ላይ እያደረጉት ያለው ግፍ ከዛም በላይ ቅዱሱ ማህፀን ውስጥ ባዕድ ነገር እያስገቡ እያደረጉት ያሉት የሚያወግዙ ሰዎች አላየሁም። ማዕቀብ መጣሉ ኢኮኖሚያችን፣ የሀገሪቷ ኢኮኖሚ ይጎደዋል ምንም ጥርጥር የለውም። ነገር ግን ያለን ንብረት ያለን ሀብት እየሸጥን ህዝባችንን ለማጥፋት ያዋል ነው ከሆነ ይህንን ከምናደርግበት ማዕቀብ ቢጡልብን ምንድን ነው ነውሩ? ብዬ ነው የማስቀምጠው። ማዕቀብ መጣሉ ደግፌው አይደለም። የምደግፍበት ምክንያት ግን አለን ምክንያቱም ገንዘብ ቢመጣ ድጋፍ ቢመጣ የትግራይ ህዝብ የሚጸንትበት ከሆነ የትግራይ ህዝብ የሚጨፈጨፍበት ከሆነ ይህንን የመዋጋት ግዴታ አለብኝ፣ እንደ ሰው፣ እንደ ትግራዋይ አይደለም። እንደ ትግራዋይ ሳይሆን እንደ ሰው። ስለዚህ የማዕቀቡን ጉዳይ፣ የደህንነታችን ለሁሉም ተጋላጭ የመሆኑ ጉዳይ፣ ሌሎች ሀገሮችም ይህንን ክፍተት ተጠቅመው ሀገሪቷን ለማጥቃት የሚሄዱበትን ጉዳይ የሚያሳዝን ቢሆንም ያለማ ነው ያጠፋ ነው ጉልበት ኢንቨስቲ ያደረግነው ሁሉ የሚያሳዝነን ቢሆንም ያንን የሚያጠፋ ስለሆነ ማለት ነው። ነገር ግን የሚመጣ ድጋፍ ህዝብን ለማጥፋት የሚውል ከሆነ ምንድን ነው ፋይዳው? መጀመሪያ የራሳችንን ችግር አውግዘን መደረግ የለበትም ብለን ታግለን አብረን የትግራይ ህዝብ ነፃ ሲወጣ ካለው ጭፍጨፋ ነፃ ስናወጣው አይደለምን ወይ? ይህንን ማዕቀብ ተደረገብን አልተደረገብን ብለን አብረን መታገል የምንችለው የሚል አሁን እዚሁ ላሉት ፓናሊስቶች ልስት። ችግሩ ግን ዋናው ችግር ኤሊቱ ነው ብዬ ነው የማስበው። ኤሊት የሚባለው በአጠቃላይ ችግሩን ለይቶ አላወቀውም ብዬ ነው የማስበው። ዝም ብሎ እየዘለለ የትግራይ ህዝብ ላይ መንጠልጠል፣ እየዘለለ የትግራይ ድርጅቶች ላይ መንጠልጠል ከሆነ አሁንም ችግሩ አልፈታውም። የአማራና የትግራይ ህዝብ አብሮ ለረጅም ጊዜ የቆየ ህዝብ ነው። ሌላ ብሔር ብሔረሰብ ኢትዮጵያም እንደዛ ብሔር ብሔረሰብ መሆናችን ብዝሃነት ኢትዮጵያ ውስጥ እንዳለ ማወቅ ይህንን ብዝሃነት ደግሞ አንድ ላይ ወደፊት ማራመድ የሚችል ስርዓት ከመገንባት ይልቅ እገሌ እገሌን አጠቃው እገሌ እገሌን አላጠቃውም በሚል ትረካ የሚዘምት ኢሊት ስላለን ነው ችግሩና መፍትሄም ብለ ስለነበረ መፍትሄው አንድም ደኛ አማራጭ የማስበው የኢትዮጵያ ተጨባጭ ሁኔታ አውቆ ወደፊት መሄድ ነው። ነገር ግን አሁን ካለንበት አዘቅት እንድንወጣ ከሆነ ትግራይ ላይ ያለው ጭፍጨፋ፣ ትግራይ ላይ የተዘመተው የበረሰው ሁሉ ጥፋተኛ የሚባለውን የሚቀጣበት መንገድ ሁላችንም ማስተካከል ማበጀት ከቻልን አንድ ነው። ከዛም ቀጥሎ ደግሞ እንዳልኩት አህዳዊነትን ቀርቶ መጨፍለቅ መጨፈላለቅን ቀርቶ ብዝሃነታችንን አንድ ላይ ሰብስቦ የሚሄድ ስርዓት መቀበል ግዴታ የነበረበት ሁኔታ ነው ያለ ነው። ነገር ግን አሁን ባለንበት ስቴጅ ላይ ምንድን ነው የሚል ጥያቄ ግን በእኔ በኃይሌ የሚወሰን ነው ብዬ አላስብም። እንደ እኔ አማራጫችን ወይ ተበታትኖ ነው ጥሩ ጎረቤት መሆን ነው፣ ወይ ደግሞ ያለው ሁኔታ በተጨባጭ ማስቀመጥ መለየት፣ ለራስን መወገን ቀርቶ ይህንን ማድረግ ነው መፍትሄው ብዬነው ነው የማስቀምጠው ማለት ነው። ተር ላይችሉስ በእርስዎ በኩል በማህበራዊ ፖለቲካዊም ሆነ በዲፕሎማሲያዊ ዘርፍ የተነሱ ቀውሶች አሉ። እንደዚሁ ለነዛም ችግሮች ምን አይነት መፍትሄዎች ናቸው የሚያሻው? የመፍትሄውስ አካል እነማን ሊሆኑ መፍትሄው? መንገድ ምን መሆን አለበት ይላሉ? አመሰግናለሁ። ከሳሁን እኔ ውይይታችን ቢሆን ብዬ የማስበው እና ሮም የሚሆነው ብዬ የማስበው የምንናገረው የምንወያይበት እንትን ሁሉ በኢትዮጵያ ነባሪነት ወይም ደግሞ በኢትዮጵያ ቀጣይነት ላይ መሰረት ያደረገ ውይይት ቢሆን ሞር አትራፊ እንሆናለን ብዬ አስባለሁ። አዘርዋይዝ ያለህን ይዘህድ ያለኝን ይልህድ ለሚለው እንትን ያለንበት ነባራዊ ሁኔታም ካለንበት ሀገር ዲሞክራሲ እና ከኛ እየኖርንበት ካለነው የህይወት መንገድ አንጻር መጣኝ ነው ወይም የሚመጥን ነው ብዬ አላስብም እና የኢትዮጵያን ቀጣይነት ወይም ደግሞ የኢትዮጵያን ነባሪነት ጥያቄ ውስጥ የሚያስገባ እንትን ውስጥ ባንገባ ጥሩ ነው። ፎርዛት ማተር እኔ እስከገባኝ ድረስ አሁን ባለው የኢትዮጵያ ፖለቲካ ኑባሬ አህዳዊነትን ወይም ደግሞ ይሄ አንድ ቋንቋ አንድ ብሔር አንድ ሃይማኖት ምናምን የሚል ትርክ ከዚህ በፊትም አለ ብዬ አላምንም። ፎርዛት ማተር አሁንም ያንን እያቀነቀነ ያለ ሀይል አለ ብዬ አላምንም። ማለት አንድ ቋንቋ አንድ ብሔር አንድ ሃይማኖትን መልሽ ያመጣለ ብሎ እየታገለ ያለ እየታጠቀም ይሁን በሰላም እየተንቀሳቀሰ ያለ ሀይል የለም። ቢኖርም እንኳን ግን ይሄንን የሀሳብ እንትን ማለት መቀበል መቻል አለብን። በቃ ህዝቡ ከፈለገው የሚመርጠው ከሆነ አንድ ሃይማኖት አንድ ቋንቋ አንድ ብሄር ነው የምፈልግ ብሎ የኢትዮጵያ ህዝብ ሰማንያ አምስት ብሄር የሚመርጠው ፓርቲ ካለ ዋይኖት ስለ ዲሞክራሲ ስለምናምን ስለ ምርጫ የምናወራ ከሆነ ማለት ነው። ሌላው በተለይ አሁን ሀይሌ እንዳለው የኢትዮጵያ ኢሊት አይሉ ነው ለምን እንደሆነ ባይገባኝም መርጦ አልቃሾች እየሆንን ተቸግረናል። እና አማራ የሆነው ኢሊት አማራውን ብቻ መርጦ ስለ አማራ ብቻ ያለቅሷል። ትግሬ የሆነው ኢሊት ደግሞ ስለ ትግሬ ብቻ፣ ኦሮሞ ስለ ኦሮሞ ብቻ እያለቀሰ አማራ ሞት ምን አገባኝ፣ የእኔ እስካልሞተ የኔ ሰው እስካልሞተ ድረስ ትግሬም የእኔ እስካልሞተ ድረስ ምን አገባኝ እያልን ይኸው አሁን ለደረስንበት እንትን ደርሰናል ማለት ነው። ሶ ትግሬ በኤርትራ ሲወረር ሌላው ጸጥ ይልና አሁን ደግሞ አማራ በሱዳን ሲወረር ትግሬ እሰይ ይላል። ትግራይ በኤርትራ እንትን ስትል አማራ እሰይ የሚል ከሆነ በቃ በጣም እኮ አስቸጋሪ ነው ለመግባባት እና ወደ መፍትሔም ለመምጣት በጣም ከባድ ነው እየሆነ ያለው እና የሀገራችንን ሉዓላዊነት፣ የሀገራችንን አንድነት እንኳን አንድ ሆነን ማየት አልቻልንም ማለት ነው። ሌላው ሃይሌ ከተናገረው ይሄ መውረር መወረር ምናምን የሚል እንትን አሁንም ቢሆን በእኛ ሌቭል አትሊስት ስንወያይ ሊመጥን እንትን ነው ብዬ አላስብም። ኢትዮጵያዊነን ብለን ካሰብን እንደ ሀገር የሶስት ሺ ወይም ከዛ በላይ ዓመት ታሪክ አለን ብለን ካሰብን ይሄ የከሌ የከሌን ወረረ የከሌ የከሌን አጠፋ የሚል ትርክት ሰምታይም መቆም ካልቻለ ወደ መፍትሄ ለመሄድ እኔ በጣም ከባድ ነው አድርጌ የማስበው ያሉብንን ኢትዮጵያዊ ችግሮች ፈተን ለመሄድ አራት ችግሮች ወይም ደግሞ ልትፈታቸው የሚገባቸው ወይም የኢትዮጵያ ሕዝብ የሚፈልጋቸው ነገሮች ብዬ ማስባቸው አሉ። አንድ ዘላቂ ሰላም ነው። ሁለት የዲሞክራሲያዊ መንግስት ስርዓት ግንባታ ነው። ሶስት የሀገር ኢኮኖሚ ሽግግርና እድገት። አራት የኢትዮጵያ ግዛታዊና ሉዓላዊ አንድነትን ማስከበር እነዚህ አራቱ የኢትዮጵያ ሕዝብ የሚፈልጋቸው ነገሮች ናቸው ብዬ አስባለሁ። እነዚህን ነገሮች እንዳይከሰቱ ወይም እንዳይመጡ እያደረገ ያለው ውጫዊም ውስጣዊም ኃይል ቢኖርም ትልቁ የእኛ የውስጣዊ ኃይል ችግር ነው ብዬ ነው የማስበው። ይሄ ደግሞ በሕዝብ ትግል መጥቶ የነበረውን ለውጥ ለራስ ለቡድን፣ ወይም ደግሞ ለስልጣን የተደራጁ ኃይሎች ጠልፈው ለራሳቸው ስላዋሉት ነው ስለዚህ ያንን የመጣውን ለውጥ ለህዝብ በሚጠቅም መልኩ ማስኬድ ያስፈልጋል ብዬ አስባለሁ። ያ እንዲሆን ዋናውና ትልቁ መፍትሄ ብዬ የማስበው ምንድን ነው? ብሔራዊ መግባባትና እርቅ፣ አንድ ሁለት የብሔራዊ የሽግግር መንግስት፣ ሁሉን አቀፍ የሆነ የብሔራዊ ሽግግር መንግስት ማዘጋጀትና በዛ ማዕቀፍ ውስጥ ለሁለት ዓመት ወይም ለሶስት አመት የሚቆይ ብሔራዊ የሽግግር መንግስት አዘጋጅቶ አንድ ሁለት ሶስት ብሎ የኢትዮጵያ ትልቅ ችግሮችን መፍታትና ከዛ በኋላ ወደ ዲሞክራሲያዊ ምርጫ ስርዓትና ወደ ዲሞክራሲያዊ መንግስት ግንባታ መሄድ ነው ብዬ ነው ማስበው። ዶክተር ተበጀስ በተለይ አሁን ሶስቱ መታዊት ሰታፊዎች የተሰነዘሩ አማራጭ የተባሉ የመፍትሄ ሀሳቦች አሉ። በየፊናቸው በተለያየ አታይ የእርሶስ የአማራጭ መፍትሄ ምን ይሆናል? ኢትዮጵያ ካለችበት ፈተና ውስጥ ለማለፍ ምን መደረግ አለበት ይላሉ? እነሱን በሶስት መድቤ መልስ ሰጥባቸዋለሁ። ከዛ በፊት ግን ኃይሌም መሐመድም ያተኮሩበት አንድ ነጥብ አለ። አህዳዊ ኃይል በአካልና በመንፈስ የሌለ የፖለቲካ ሬቶሪክ ነው ይሄ፣ እና መጨረሻ ላይ አህዳዊ ኃይል ማን ነው፣ ነፍስ አለው ወይ፣ ቁሙ ይሄዳል ወይ የሚለውን እነሱ ሊመልሱ ሊደስ ይለኛል በኋላ ላይ ወደ መፍትሄው ሀሳብ ስንመጣ የመጀመሪያው ትግራይ ውስጥ ያለው ክራይሲስ ነው። ልክ ነው። ኃይል ያለው ነገር ሰው መሆን ብቻ ይበቃል። ሰው ሲጎዳ ለማስቆም መስራት፣ ስሜቱን መጋራት፣ ሰው ሆኖ መፈጠር ይበቃል። ከዛም በተረፈ ደግሞ የትግራይ ሕዝብ ኢትዮጵያዊ ነው። እኛ ኢትዮጵያዊ ነን። ስለዚህ አንድ ኢትዮጵያዊ ወገን ሲጠቃ ለዛ ጥቃት ተገቢው ምላሽ እንዲሰጥ ግፊት ማድረግ የሁሉም ሰው ድርሻ መሆን አለበት ብዬ አምናለሁ። ስለዚህ ከዛ ከትግራይ ክራይሲስ ጋር በተያያዘ አንዱ ዋናው ነገር ነፃና ገለልተኛ አጣሪ መመደብ ነበረበት። አሁንም እሱ ወደ ስራ ቢገባና በክልሉ ውስጥ ባልታጠቁ ዜጎች ላይ ደረሰ በተባለው ወንጀል እሱን መርምሮ ለህዝብ በነፃነት የሚያቀርብ አጣሪ ተቋቁሞ ወደ ስራ ቢገባ ጥሩ ነው ብያ ምን አለው። ሁለተኛው የባዕድ ኃይል አለ። የኤርትራ ወንድሞችና እህቶች ኦኬ፣ ወንድሞችና እህቶቻችን ናቸው። ግን ነፃ ሀገር ናቸው። ባዕድ ናቸው። ፖለቲካል ስፒኪንግ የኤርትራ ጦር ኢትዮጵያ መሬት ላይ ካለ የባድ ጦር ነው ከኢትዮጵያ ለዋላዊ መሬቱ ወጥቶ በመሬቱ ሆኖ አካባቢ መጠበቅ ይችላል። ስለዚህ ሁለተኛው መፍትሄ እሱ ነው። ያለምንም ቅድመ ሁኔታ ኃይል ከኢትዮጵያ መሬት ልቆ እንዲወጣ ግጭት መሰራት አለበት ብዬ አምናለሁ። ሶስተኛው በትግራይ ክራይስ በተያያዘ ሰብአዊ ድጋፍ ያለምንም ችግር ተደራሽነት እንዲኖረው መንግስት አስፈላጊውን ሁሉ ቢያደርግ ጥሩ ነው ብዬ አምናለሁ። ምርጫ ጋር በተያያዘ እንግዲህ የዛሬ ሳምንት ይመስለኛል የኢንተርናሽናል ሪፐብሊካን ኢንስቲትዩት የሚባል ድርጅት ያወጣው መግለጫ አለው። የውጭ ጉዳይ ሚኒስተር ጋብዞት በኢትዮጵያ ምርጫ ቦርድ እውቅና አገሪቱ ላይ ምርጫ ማካሄድ ይቻላል ወይ የሚል ግምገማ አካሄደው የግምገማው ሪፖርት በሜይ 13 ይመስለኛል ለህዝብ ይፋ ሆኗል። እዛ ላይ ያነሷቸው አንኳር አንኳር ነገሮች አሉ። ድምዳሜያቸው ምንድነው? አገሪቱ ለምርጫ ዝግጁ አይደለችም ነው። መሐመድ፣ መጀመሪያ ላይ ያነሳውን ነጥብ ሬንፎርስ የሚያደርግ ነው። ምርጫ ያስፈልጋል ወይ? አሁን አገሪቱ ምርጫ ማካሄድ የምትችልበት ሁኔታ ናት ወይ? ድህነት፣ የውስጥ ግጭት፣ የውጭ ጥቃት፣ በዚህ ሁሉ ማለት ምርጫ ተካሄደ አልተካሄደ እርባ ነው ምንድን ነው? ስለዚህ ድርጅቱ ለምሳሌ የጠቀሳቸው፣ አንደኛ የምርጫ ቦርድ ዝግጅነት ውስን ነው። ሁለተኛ ደህንነት ትልቅ ኢሹ ነው። ሶስተኛ ትልቅ ድጋፍ ያላቸው ዘውግ ተኮር ፖለቲከኞች ከምርጫው እራሳቸውን እያገለሉ ነው። ከዛ በተጨማሪ ደግሞ የኮቪድ ወረርሽኝ አለ። በዚህ ሁሉ መሀል አገሪቱ ምርጫ አታካሄድም ብለው ያምናሉ እነዚያ ድርጅቶች። መንግስት እራሱ የጋበዛቸው ድርጅቶች ናቸው። በዚህ ሁሉ መሃል መንግስት ምርጫው መካሄድ አለበት ካለ ግን እኔ አንድ ነገር ቢደረግ ደስ ይለኛል። እሱ ምንድን ነው? ሶስተኛው ላይ የዘውግ ፖለቲካ ነው። ምን ማድረግ አለብን? ቅድም ላይ ያነሳው ነገር አለ። እንደኔ ሁሌ እኔ ከጓደኞች ጋር ምድስከስ ሳደርግ በጋዜጣም ላይ ስጠት የማነሳው ነገር አለ የኢትዮጵያ ኢትዮጵያ እኮ ከህንድ እና ከናይጄሪያ የበለጠ ኤትኒክ ግሩፕ እኮ እላት። ህንድ ሦስት መቶ ከሦስት መቶ በላይ ኤትኒክ ግሩፕ አለ። ናይጄሪያ ወደ ሁለት መቶ የሚጠጋ ኤትኒክ ግሩፕ አላቸው። ግን ኤትኒክ ፌዴራሊዝም አልመሰረቱም። ስለዚህ እኔ በሂደት የአገሪቱ ችግር ይፈታም ብየማምነው ምንድነው የዘውግ ፖለቲካን ማዕከል ቢያደርግም ሌሎች ጉዳዮችን ለምሳሌ ጂኦግራፊን፣ ኢኮኖሚን፣ ባህላዊ ትስስርን እነዚህን ነገሮች ማዕከል ያደረገ የፌዴራሊዝም አደረጃጀት ቢደረግ ምናልባት ለመቀራረብ፣ ለመደማመጥ፣ ለመግባባት መፍትሄ ይሆናል ብዬ አምናለሁ። ይሄ ግን ሎንግ ተርም ነው የረጅም ጊዜ ዕቅድ ነው። በአጭር ጊዜ ግን አሁን በአጭሩ ግን በየክልሉ መካከል የሚፈጠሩትን ግጭቶች ለማስወገድ እንደ መፍትሄ ብዬ የማስበው ሀሳብ ምንድን ነው፣ የግጭት መንስኤ የሆኑትን መሬቶች ላይ ህዝበ ውሳኔ ድምፅ መስጠት። ለምሳሌ በትግራይና በአማራ ክልል ራያ አካባቢ፣ ወልቃይትና ጠገዴ አካባቢ፣ እነዚህ ቦታ ላይ ህዝብ ውሳኔ ይሰጥበት። የራያ ሰው ትግራይ አይደለሁም ብሎ ካመነ በቃ ወደ መፈለገ ወደ አማራ ካለም የሚካለም ትግራ ወደ ትግራይ ይሄድ። ወልቃይትና ጠገዴም እንደዛው። ኦሮሚያ እና ሶማሌ ላይ የሚነሱ ቦታዎች አሉ። ሶማሌ እና አፋር ላይ የሚነሱ ቦታዎች አሉ። እነዚህ ሁሉ ህዝበ ውሳኔ ሪፈር እንደሚያስፈልጋቸው መደረግ የሚችሉና በአጭሩ መፍትሄ ሊሰጥባቸው የሚችሉ ነገሮች ናቸው። ግን ፖለቲከኞቹ ኤትኒክ ፖለቲክስ ይሄ የጡዘት ፖለቲካ ስለሚወዱ መፍትሄ ለመስጠት ዝግጅነት ያላቸው አይመስለኝም እንደ አድማጮቻችን የዛሬው የውይይት መድረክ አጀንዳችን የነበረው የኢትዮጵያ ወቅታዊ ጉዳዮችና የ2013 አገር አቀፍ ምርጫ ሂደትና ፋይዳዎችን የሚመለከት ነው። የውይይቱ ተሳታፊዎች ዶክተር ተበጄ ሞላ በዲከን ዩኒቨርሲቲ የትምህርት ፖሊሲና የማህበራዊ ፍትህ ተመራማሪ ዶክተር ላይችሉ ባንቴ በደቡብ አውስትሬሊያ ዩኒቨርስቲ የመድኃኒት ግኝትና ቅመማ ጥናት ተመራማሪ፣ ኃይሌ አረፋይኔ በሳውዘን ክሮስ ዩኒቨርሲቲ የከርሰ ምድር ውሃና ማዕድን የሶስተኛ ዲግሪ ተማሪ እና ጋዜጠኛ መሐመድ አባ ዋጂ ነበሩ። የውይይት ሰታፊዎችን ስለ ቃለ ምልልሱ እናመሰግናለን። እናመሰግናለን።